ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት። ዋዜማ ሰላም ጠና አስጥልን። ይህ የዋዜማ ራዲዮ ነው። በነገራችን ላይ የተሰኘው መሰናዷችን በተለያየ የዓለም ክፍል ሆናችሁ ጊዜ ወስዳችሁ ፕሮግራማችንን ለምታደምጡ ሁሉ ምስጋናችን ላቅ ያለ ነው። የዕለቱ ፕሮግራማችን በኢትዮጵያ የተከሰተውን የረሃብ አደጋ አስመልክቶ የተሰናዳ ነው። በተለይም ደግሞ የኢትዮጵያ መንግስት፣ ባለፉት ጥቂት ዓመታት በኢትዮጵያ የግብርና ምርቱ በከፍተኛ መጠን እያደገ መሆኑን በተደጋጋሚ ነግሮናል። ይሁንና ግን አንዳንድ መረጃዎች እንደሚያመለክቱት የኢትዮጵያ መንግስት ከህዝቡ ሲደብቅ የኖረው በርካታ መረጃዎች አሉ። ረሃብ እንደሚታወቀው ለኢትዮጵያውያን አዲስ ነገር አይደለም። ወትሮም ቢሆን ግማሽ ያህል የሀገሪቱ ሕዝብ አፉ የሚያዞረው እህል አግኝቶ ለማደር የፈጣሪውን ምሕረት የሚጠብቅ በሰቆቃ የሚኖር ነው። ረሃብ ኢትዮጵያን የመዝገበ ቃላት ምሳሌ አድርጓታል። ኢትዮጵያውያን በሄዱበት ሁሉ ከረሃብ ጋር የተጋመደው ስም ይከተላቸዋል። ይህ ረሃብ እስከ ቅርብ ጊዜ ድረስ አሁን እየሆነ ባለው መጠን ይከሰታል ብሎ የገመተና የጠበቀም አልነበረም መንግስትም ቢሆን። ግን ሁላችንም አንድ ነገር ተስፋ አድርገን ነበር። እንደ መንግሥት መረጃ ከሆነ በየዓመቱ ቢያንስ ለአስር ዓመታት እጥፍ በእጥፍ ያደገው የኢትዮጵያ ግብርና ልመና ደጅ አያስጠናንም፣ ሕፃናትም አይሞቱም፣ ከብቶችም አያልቁም የሚል ትልቅ ግምትና ተስፋ ነበረ። ይህ ግምትና ተስፋ ግን ስተት ነበር። መንግስት የቻለውን ያህል ረሃቡን ለመደበቅ አፍጦ ሲመጣ ደግሞ ለማሳነስ አበሳውን እያየ ይገኛል። አቆማዳውን ይዞ በዓለም ፊት ልመና የወጣው መንግስትና ደጋፊዎቹ ችግሩ ከቁጥጥር ውጪ አይደለም ይሉናል። ረሃቡን አትዘግቡ፣ በዓለም ፊት መሳቂያ መሳለቂያ ያደርገናል፣ ስማችን ይጎድፋል ይሉናል። ወሬ ምን ይሰራል? ተዉና ሰውን እርዱ ይሉናል። የተፈጥሮ አደጋ ነው፣ መንግስት ምን ያድርግ ይሉናል። ድርቅማ አሜሪካና አውስትራሊያም አለ ይሉናል፣ የልመና ቁማዳቸውን ይዘው አደባባይ ቆመው። እኛ ደግሞ እንላለን መንግስት ሆይ የአተርፎ መጋዘን ያጣበበው እህል የታል? ህንድ በአምስት ዓመታት የአረንጓዴ አብዮት ከደረሰችበት የምርት እድገት አስከንድቶ በአምስት ዓመት በታሪክ ያጻፈን የግብርና አብዮታችን ለምን ቁራሽ ከለከለን እንላለን ቻይና አስር ዓመት የወሰደባት የግብርና እድገት በበሬ ግንባር በሚያርሱትና ዝናብ ጠባቂ በሆኑ የኢትዮጵያ ገበሬዎች ተመርቶ ጠቢባንን እያነጋገረ ሳለ ለምን ራበን እንላለን ሽልማት ሲገባን። ያለፉት ጥቂት ዓመታት የሰብል እህል ተረፈ ምርታችን ዩጋንዳና ኬንያን ለአንድ ዓመት ያክል መመገብ የሚችል ነበረ። በቁጥር ቀምራችሁ እንደነገራችሁን ታዲያ ምነው ከጎተራው ሰፍራችሁ ወገኖቻችሁን አትመግቡም? ወይስ አብዮታዊ ዴሞክራሲ ወገን አያውቅም? ረሃቡን የፖለቲካ ዓላማ ማራመጃ አደረጋችሁት እያላችሁ የወቀሳ ማዕት ያዥጎደጎዳችሁና ርዕስ አንቀጽ የጻፋችሁትስ እንዴ? ባልደረባዬ የመስፍን ነጋሽ ምን አለመሰላችሁ ጥጋብ ምርት እድገት ሲሆን የኢህአዲግ የፖሊሲ ውጤት፣ የፖለቲካችን ትክክለኛነት ማሳያ፣ ረሃብ ርዛት፣ ሞት ሲሆንስ ፖሊሲያችሁን አይመለከትምን? ኢህአዴጋውያኑ በር ዘግተው የሚነጋገሩትን እናውቃለን። በረሃቡ የሰው ልጅ መሞት መከሰቱ ሲሰማ፣ ወትሮስ በየቀኑ ስንት ሕፃናት ይሞቱ የለ ወይ? በረሃብ መሞታቸውስ መቼ ተረጋገጠ? ስንትና ስንት ገዳይ በሽታ ባለበት አገር ሞትን ከረሃቡ ጋር ማገናኘት የጸረ ልማት ኃይሎች ወሬ ነው። ይህን የብአዴኑ ጠቅላይ ሚኒስትርና የቀድሞ የግብርና ሚኒስትር የነበሩት አቶ አዲሱ ለገሰ ከሰባት ዓመታት በፊት ብለውት ነበር። ሌላው የብአዴን ልጅ ምክትል ጠቅላይ ሚኒስትር ደመቀ መኮንን ከሰሞኑ ደግመውታል። አቶ ደመቀን ይበልጥ የሚመስጣቸው የእርዳታ እህሉ ከጅቡቲ ወደብ ወደ አገር ቤት የሚገባው በአዲሱ ባቡር መሆኑ ነው። ለመሆኑ ባቡሩ ቦረና ይሄዳል? ወደ ትግራይ ሲደርሳል? ሶማሌ ሽንሌ ዞን ቅርቡ ነው። ተረጆቹ እኮ አዲስ አበባ አይደለም ያሉት። አቶ ደመቀ በረሃብና በሞት መካከልም ቢሆን የኢህአድግን የልማት ስኬት እንዲዘመርለት ይፈልጋሉ። ከንግግራቸው እንደምንረዳው ኢህአዴግ ግድብ፣ መንገድና ባቡር በመስራቱ ይመሰገናል። ባቡር ያስገባ መንግስት አይጠየቅም የሚል ክርክር ግን የጅል ክርክር ነው። ባቡሩም፣ ግድቡም፣ መንገዱም ካቶ ደመቀና ጓደኞቻቸው ኪስ በወጣ ገንዘብ አይደለም የተሰራው፣ በእርዳታ በብድርና በኢትዮጵያ ህዝብ መዋጮ ነው። ለኢትዮጵያ ከረሃብና ከምግብ የበለጠ ቅድሚያ የሚሰጠው የልማት አጀንዳም ሊኖር አይችልም። ህዝቡን አብልቶ ማሳደር የማይችል መንግስት መጠየቅ መወቀስ አለበት። እናም ረሃቡ የተሳሳተ የፖለቲካ እና የፖሊሲ እርምጃ ውጤት ነው ያለምንም ጥርጥር። ለማንኛውም ይህን ለመንደርደሪያ ያክል ካልን፣ ዛሬ ሁለት ባለሙያዎች አብረውኛሉ። ሴራውል ጃርሶ የዓለም ባንክ የግብርና ጉዳይ አማካሪ ነው። ለዓለም የምግብ ድርጅትና ለዓለም አቀፉ የእርሻ ፖሊሲ ምርምር ድርጅት እንዲሁም ለሌሎች ተቋማት በምስራቅና ደቡብ አፍሪካ አማካሪ ሆኖ ሰርቷል። በኢትዮጵያ የተደረጉ የግብርና ጉዳዮችንም በጥልቀት ያውቃል፣ ተሳታፊም ነበረ። የዋዜማው ስለ ሽጠና ኢኮኖሚስት ነው። በሰላ ትችቱም ይታወቃል። ሁለቱ ባለሙያዎች የኢትዮጵያ መንግስት ባለፉት ዓመታት በተለይም ደግሞ ያለፉትን ዘጠኝ ዓመታት የግብርና ምርታማነትን በተመለከተ ሲሰጥ የቆየው የተዛባ መረጃን በበቂ የትንተና መረጃ አስደግፈው ገዢው ፓርቲ የሚለው ከእውነታው የተለየ መሆኑን ይነግሩናል። እነሆ ወደ መሰናደሉ ውሰዳችሁ። በመግቢያ ላይ እንዳልኩት የኢትዮጵያ መንግስት 50 ሚሊዮን ኩንታል የነበረው የሰብል ምርት 270 ሚሊዮን ኩንታል መድረሱን በኩራት ይናገራል። ዓለም አቀፍ ተቋማትም ከሞላ ጎደል ይህንኑ ተቀብለው ኢትዮጵያ በተሻለ እድገት ላይ መሆኗን ሲነግሩን ነበር። ይሁንና በመንግስትና በአንዳንድ ዓለም አቀፍ ተቋማት መካከል በምርታማነቱ ዙሪያ በሚገኙ አሃዞች ላይ የሚታየው የጎላ ልዩነት ከመጋረጃ ጀርባ አተካሮ ፈጥሮ ቆይቷል። እንደውም አንዳንድ የዓለም አቀፍ ድርጅት ሠራተኞች በ48 ሰዓታት ከኢትዮጵያ ውስጥ እንዲወጡ ታዘዋል፣ ይህንን ጉዳይ ለማጋለጥ ወይም ደግሞ ለመጠየቅ በመሞከራቸው። ለመሆኑ እንዲህ ያለው መረጃ እንዴት ነው የሚሰበሰበው? እነማንስ ነው የሚሰበስቡት? ከተቋማቱ እስከ አሰባሰቡ ያለውን መረጃ ሴራውል ይነግረናል። በኢትዮጵያ ምርትን በተመለከተ አጠቃላይ የአገሪቷ ምርት የሚመዘግቡ ወይም መረጃ የሚይዙ ሶስት አካላቶች አሉ በተለያየ መንገድ አንደኛው አንደኛውና ዋነኛው ሴ የምንለው ወይም የማዕከላዊ ስታቲስቲክስ ባለስልጣን የሚለው ነው ነው በራሳቸው መንገድ ሄደው ይሄንን ናሽናል የሆነ ፊገር ይሰበስባሉ። ሁለተኛው ሚኒስትር ኦፍ አግሪካልቸር ነው። ሚኒስትር ኦፍ አግሪካልቸር ባሉት የዴቨሎፕመንታል ወርከርስ ወይንም ባሉት የኦፊስ ስታፎች አማካይነት በየአመቱ የኢትዮጵያን ምርትን በተመለከተ መረጃ ያጠናክራል። ሶስተኛ ፋኦ ነው ወይንም የዓለም የምርት የግብርና ምርት ተቋም ነው። ቤዝ ያደረገው ጣሊያን ነው። የኢንተርናሽናል ድርጅት የሲሲን እና የሚኒስትሪ ኦፍ አግሪካልቸርን የምርት መሰረት በማድረግ የኢትዮጵያን ምርት ፎርካስት ያደርጋል የኢትዮጵያን ምርት ይመዘገባል። እና እነዚህ ሶስቱ አካላቶች በኢትዮጵያ ላይ ምርትን መረጃ በተመለከተ የምርትን እና ምርታማነትን መረጃ በተመለከተ ይሰበስባሉ ማለት ነው። እነዚህ ሶስቱም አካላቶች በተለያዩ መንገድና በራሳቸው በሚያስቡት መንገድ ቢሰበስቡም በመካከላቸው ያለው የዴታ ልዩነት ወይም ዲስክሪፓንሲ በጣም ትልቅ ነው። ላይክ አንዳንድ አመት ላይክ እስከ ሁለት ሚሊዮን ሜትሪክ ቶን የሚደርስ ዲፍረንስ ይታያል በእነሱ መካከል እና ይህ ይሄ ይሄ ልዩነት መከሰቱ በተለይ በሁለቱ የመንግስት መስሪያ ቤቶች በሚኒስቴር ኦፍ አግሪካልቸር እና በሴንትራል ስታቲስቲክስ የሚነሱት ዴታዎች ልዩነት ብዙዎቹን ሲያወዛግብ እና ይሄ ነገር ምንድን ነው የሚል ነገር ያስነሳበት ጊዜ ስፔሻ ከሁለት ሺ ስድስት ከሁለት ሺ ሰባት ጊዜ ጀምሮ በብዙ በኢትዮጵያ ላይ ምርምር ለሚያደርጉ ሰዎች ትልቅ የራስ ምታት እና ትልቅ ጥያቄ ሆነው ተገኝተዋል እና በሁለት ሺ ስምንት የሚገርመው የነ እንትን ውጤት ይህ የዚህ ሀሳብ ውጤት ምንወለደ የአውሮፓ ኮሚሽን በኢትዮጵያ ውስጥ ጥማነት ወይም ምርትን በተመለከተ ሪሊ አለ ወይ ወይንስ የለም የሚለው ነገር መረጃ እንዲሰበሰብለት ፈለገ እና የዚህ መረጃ ውጤት ኦልሬዲ ኢንተርኔትም ላይ ማንም ሰው ሊያገኘው ይችላል። ይ ሲሪያል አቬላብሊቲ ስተዲ ኢን ኢትዮጵያ የሚል ነው። ማንም ሰው ይህንን ሰርች ቢያደርግ ሊያገኘው የሚችል ነው እና በዛ መሰረት ኢፍፕሪ ይህንን ስራ ከዩሮፒያን ኮሚሽን ጋር ኮላቦሬት በማድረግ ስራውን ሰራ። በዋነኛነት ሲኤስኤ የሚያወጣቸው መረጃዎች ትክክል ናቸው ትክክል አይደሉም፣ እነኚህ የምርት መረጃዎች ትክክል ናቸው ትክክል አይደሉም የሚለውን ለማረጋገጥ ነው። በዚህ ጋር ተያይዞ ይህ ያተገኘው ውጤት ምንድን ነው? አጠቃላይ የሲሪያን ምርት በዛ አመት በሁለት ሺ ስምንት ሲኤስኤ ኢስቲሜት ያደረገው አስራ አንድ ነጥብ ሰባት ሚሊየን ሜትሪክ ሶን ሲሆን ኢፍፕሪ ግን ያገኘው ሰባት ነጥብ ሰባት ዘጠኝ ሚሊዮን ሜትሪክ ቶን ነው። ይህም በአጠቃላይ ስናየው የሰላሳ አራት አመት የሰላሳ አራት ፐርሰንት ኦቨር ኢስቲሜሽን ወይንም ደግሞ ምርታማነት በሰላሳ አራት ነጥብ ፐርሰንት ሲ ኤስ ኤ ኦቨር ኢስቲሜት እንዳደረገ ለመረዳት ተችሏል። በሰብል አይነቶች ስንመለከት ለምሳሌ ጋብ በዚህ በሴሴ ውት እና በኢፍሪ በሁለት ሺህ ስምንት በሰራው እንትን መካከል ያለው ልዩነት ምን ያክል ነው? የጤፍን ብንመለከት ሰላሳ ሁለት ፐርሰንት ልዩነት ነበረው። ሴሴ የሰላሳ ሁለት ፐርሰንት ብልጫ ምርታማነት አለው ብሎ ኢስቲሜት አድርጓል። በስንዴ የሰላሳ አንድ ፐርሰንት በበቆሎ የሀያ ዘጠኝ ፐርሰንት በገብስ የአርባ አራት ፐርሰንት አጠቃላይ ስንመለከት የሰላሳ አራት ፐርሰንት የሲሪያል ምርት ሲኤስኤ ኦቨር ኤስቲሜት እንዳደረገ ያሳያል። እንግዲህ ይሄ አንድ በጥናት ደሴ ሜቶዶሎጂ ደሴ መንገድ ተሄዶ የተገኘ ውጤት ነው። ባለፉት ዓመታት ኢትዮጵያ ውስጥ የታዩ በርካታ ለውጦች መኖራቸው የሚካድ አይደለም። ይሁንና የኢትዮጵያ ግብርና ምርታማነት አስመዝግበዋል ተብሎ የተነገረን እድገት በዝናብ ጥገኛ ከሆነ በበሬ ከማረስ ካልተላቀቀ እና የእርሻ መሬቱ ከዕለት ተዕለት እየተቆራረሰ ባለው የኢትዮጵያ አርሶ አደር አቅም የተደረገ ነውን ብለን አንዳንድ ጥያቄዎችን እንድናነስ ያደርገናል። የተለየ የግብርና ግብዓትን ሳንጠቀም የህንድን አረንጓዴ አብዮትና የቻይናን ዓለምን ያስደመመ ምርታማነት በልጠን የተገኘ ነው እንዴት ነው? እስራኤል በዚህም ላይ የሚለዋለው የኢትዮጵያን ምርት ምርታማነት ከሁለት ሺ ሶስት እስከ ሁለት ሺ ሰባት ብንመለከት ምርታማነት በስንት አድጓል? ከአስራ አራት ኩንታል ፐር ሄክታር ወደ ሀያ አንድ ኩንታል ፐር ሄክታር አድጓል። ይህም አጠቃላይ ስንመለከት የሀምሳ ፐርሰንት ግሮዝ ያሳያል። በእነኚህ አምስት ዓመት ይህንኑን ፊገር ይዘን ሄደን እስቲ የኢንዲያ ወደ ህንድ እንሄድ የግሪን ሪቮሉሽን በተካሄደበት በአስራ ዘጠኝ ሰውበአካባቢና ያደረገችው ቻይናስ ለየተመሳሳይ የሆነ አግሪካልቸራል ትራንስፎርሜሽን አድርገና አድርገዋል ብለው ያሉ አገሮችን ስንመለከት ህንድ፣ ኢትዮጵያ አገኘት ያለችውነ የ ለማድረግ ከአስራ ዘጠኝ ሰባ አምስት እስከ አስራ ዘጠኝ ዘጠና ማለት አስራ አምስት አመት ፈጅቶባታል። በተመሳሳይ ሁኔታ ቻይና ከአስራ ዘጠኝ ስልሳ እስከ አስራ ዘጠኝ ሰባ አስር አመት ፈጅቶባታልና ይ ንዲህ ሀገሮች ኢንቴንሲቭ የሆነ ኢልፉ ተጠቅሞ ኢንቴንሲቭ የሆነ አግሪካልቸር ማኔጅመንት ሲስተም ተጠቅሞ ይህን አክል ዓመት ከፈጀባቸው እንዴት ለኢትዮጵያ በአምስት ዓመት የሆነ የሚል ሌላ አንድ እንደ ደገፍ የማነሳው ነው። ይህንን በኋላ በዲቴል አስረዳለሁ። ቀጥሎ የኢትዮጵያን ምርት በተለይ እነዚህን መሰረታዊ የሆኑ የምንላቸውን በቆሎ፣ ስንዴን እና እንትንን ገብስን በተመለከተ እስኪ ከጎረቤት ሀገሮች ካለ ምርታማነት ጋር ብንመለከተው ምን ይመስላል ብለን ስንል የኢትዮጵያ ምርታማነት ባለፉት እንደዚህ አምስት ዓመት ከኬንያ ታንዛኒያና፣ ከኡጋንዳ ምርታማነት በእጅጉ ይበልጣል። ታንዛኒያና ኡጋንዳ የተሻለ የአግሪካልቸር ኢንፑት የሚጠቀሙ የተሻለ የመሬት የአስተራረስ ዘዴ ያላቸው ናቸው። ኮምፔር ስናደርጋቸው እንግዲህ ምርታማነት ግን ስንመጣ የኢትዮጵያ በአጭር ጊዜ የእነሱን ቀድሞ መገኘቱ ትልቅ ሎጂካልም አይሆንም አዳ አያደርግም። ይሄ ነው ሌላ ሂስቶሪካሊ እንመልከት። ከአስራ ዘጠኝ ስልሳ አምስት ከ1973 አቬሬጅ ብንወስድ የአንዋል ምርት ግሮስ የነበረው ሁለት ነጥብ አንድ ፐርሰንት ነው። በየአመቱ ምርታማነት ያድግ የነበረው ከአስራዘጠኝ ሰባ ሶስት ከአስራዘጠኝ ሰባ ሰባት እስከ አስራዘጠኝ ሰባት ምርት በአማካኝ ያደጉበት ስድስት ፐርሰንት ነው። እንግዲህ ተሴም ቴክኖሎጂ ከደርግ ጀምሮ ከዛም በኢምፔሪያል ሬጅም ወይም በንጉሳዊ አገዛዝ ጊዜ ጀምሮ ያለ ቴክኖሎጂ ነው። አሁንም እየተጠቀምን ያለ ነው። በገበሬ ነው፣ በበሬ ነው እየታረሰ ያለው። ሬንፌድ ነው ወይም ደግሞ ዝናብ መሰረት ያደረገ ግብርና ነው። ኢንፉት አጠቃቀማችን ያናክለው አላሳይም ባላሳየበት ሁኔታ እንዴት ነው ከዜሮ ነጥብ ስድስት ፐርሰንት በአንዴ ጃምፕ አድርጎ አስራ አንድ ፐርሰንት አንዋል ግሮስ ሊያድግ የሚችለው? ይሄ ሌላ ማንሰራነት። እስቲ ይሁን አንዳች ተአምር ተፈጥሮ ገበሬው ቀንተሌ ሰርቶ የተሻሻሉ ምርጥ ዘሮችን አግኝቶ ምርታማ ሆነ እንበል፣ እውነታው ይህን የሚጠቁም ባይሆንም፣ ምርቱ ተመርቶ ቢሆን አንድም በገበሬው ጎተራ አሊያም ደግሞ ገበያ ላይ እናገኘው ነበረ። ግን አልሆነ። ምክንያቱን ሲራውል እንደሚከተለው ያብራራል። ቶታል ኮንሰምሽን አለ እና ፕሮዳክሽን አለ እና ይሄ ኮንሰምሽን ነው ፍጆታ እና ምርታማነት። በተመረተ ምርት እና በፍጆታ መካከል ያለውንም ልዩነት እንመልከት። የኢትዮጵያ ፐርካፒታ ሲሪያል ኮንሰምሽን ለከተሞች አንድ መቶ ሰላሳ ሰባት ኪሎግራም ፐር ይር ነው ወይም በአመት አንድ መቶ ሰላሳ ሰባት ኪሎ ግራም በአመት በአማካይ በእርባን አካባቢ የሚኖር ሰው ይጠቀማል። በገጠርማ ደግሞ አንድ መቶ ሀምሳ አንድ ኪሎ ግራም ሲሪያል ይጠቀማል። አጠቃላይ ናሽናል አቬሬጅ ስንመለከት አንድ መቶ አርባ ዘጠኝ ነጥብ ስድስት ኪሎ ግራም ፐር ሄክታር ይሆናል ማለት ነው። ይህን ስንመለከት ዘጠና ሚሊየን ህዝብ አለን። ስለዚህ አጠቃላይ የቶታል ዲማንዱ ስንመለከት የሚያስፈልገን በዚህ ሂሳብ ስሌት መሰረት አስራ ሶስት ነጥብ ሰባት ሚሊየን ሜትሪክ ቶን ነው ቶታል የሚያስፈልገን ግን ይሄ እንግዲህ ለአንድ ፓርቲኩላር የር የወሰብኩት ሁለት ሺ አስራ ሶስት የወሰብኩት ይሄንኑ በሁለት ሺ አስራ ሶስት ሲኤስሲኤ ስንታመረትክ ብለን ሪፖርት ያደረግነው ስንጠይቀው ሀያ ሶስት ነጥብ ስድስት ሚሊየን ሜትሪክ ቶን ተመርተዋል ብሎናል። እንግዲህ ይሄ ከሆነም በሁለቱ መካከል ለልዩነት የአስር ነጥብ አንድ ሚሊየን ሜትሪክ ቶን ነው። ይሄ የት ሄደ? የአስር ነጥብ አንድ ሚሊዮን ሜትሪክ ቶን ማለት ላይ ኬንያን እና ኡጋንዳን ለአንድ ዓመት የሚመገብ ያክል ምርት ነው። ስለዚህ ይሄ ምርት የት ሄደ? ሴሴ ሀያ ሶስት ነጥብ ስድስት ተመርቷል ብሏል። ቶታል ኮንሳምሽን ዲማንድ የሚሄድ ወይም ለፍጆታ የሚያስፈልገው የሲሪያን መጠን አስራ ሶስት ነጥብ ስድስት ሰባት ሚሊዮን ቶን ነው። ስለዚህ ልዩነቱ አስር ነጥብ አንድ ሚሊዮን ሜትሪክ ቶን አለ እና ይሄ አስር ነጥብ አንድ ሚሊዮን ሜትሪክ ቶን የት ነው የሄደው? ይሄ ራሱ ከዚህ ጋር ነንበሩ እዛ ጋር ሲ ኤ ሲ ሪፖርት የሚያደርገው ነንበር ትንሽ ኮስችን እናደርግ የሚያደርግ ነው። ሌላ ማርኬተብል ሰርፍለስ እንመልከት። ማርኬተብል ሰርፍለስን ለማጥናት ከሁለት ሺህ ከአስራ ዘጠና ስድስት ጀምሮ አራት ራውንድ ሰርቬ ተሰርተዋል። አንድ ገበሬ መቶ ኪሎ ግራም ቢያምርት ከመቶ ኪሎ ግራም ውስጥ ሀያ አንድ ኪሎ ግራሙን ገበያ ውስጥ ይሸጣል ማለት ነው። በዚህ መሰረት ነው በዚህ ስሌት ስናየው ይሄ ምርታማነት በነኚህ አመታቶች ለውጥ አላሳየም። እንግዲህ ገበሬው ምርት አድጓል በአስራ አንድ ፐርሰንት አድጓል ተብሎ የሚባል ከሆነ ይሄ ማርኬተብል ሰርፕለስ እንዴት ሪሜን ደሴ ማደረግ ማለት ያለምንም ለውጥ ኦቨር ዲስሜሬድ እስቲል አለ እና እኔ አንድ ገበሬ ካመረተ ምርቱን ሊሸጥ ይገባል፣ አለዚያ ስቶር ሊያደርግ ይገባል። የስቶር ማለት ቤት ውስጥ ማከማቸት ማለት ነው እና የኢትዮጵያ ገበሬ አብዛኛው የሚያከማችበትን መንገድ ትራዲሽናል የሆነ ወይም ዘመናዊ ያልሆነ የማከማቸት ዘዴ ነው የሚጠቀመው። ከተወሰነ አመትን በላይ ሊያከማች አይችልም። ከአንድ አመት ከሁለት አመት በላይ ሊያከማች አይችልም። ስለዚህ አንድ ገበሬ በተከታ ሰጥቶ በየአመቱ አስር ፐርሰንት አስራ አንድ ፐርሰንት የምርት ትርፍ እያገኘ ወደ ገበያ የሚያወጣው መጠን ግን አለመጨመሩ ሌላ አንድ እንደ አንድ ትልቅ ኢሹ ነው የሚነሳው። ያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድረሱን መሰናዷችን ይቀጥላል ከዋዜማ ጋር ወደ ስለ ሺህ ከማለፌ በፊት ለእስራኤል አንድ ሌላ ጥያቄ አነሳሁለት። ኢትዮጵያ በየአመቱ በአማካይ 1.8 ሚሊዮን ሜትሪክ ቶን እህል በእርዳታ ታስገባለች። ከቅርብ ዓመታት ወዲህ ደግሞ ለገበያ ማረጋጊያ በሚል ከፍተኛ መጠን ያለው ስንዴ ወደ ሀገር ውስጥ ይገባል። ህንድና ቻይናን ያስነቀው የኢትዮጵያ ምርት ባህር አቋርጠን እርዳታ እስኪሰፈርልን ከዩክሬን ስንዴ እስክናስጨን ድረስ ለመቼ ሊሆነን ነው? በዚህም ላይ የሚለው በፉድ ኤድ ታስገባች በምግብ ርዳታ መልኩ ይገባል። በአማካይ አንድ ነጥብ ስምንት ሚሊዮን ሜትሪክ ቶን እንደ ፎርሞ ፉድ ኤድ ያስገባል። ከሁለት ሺህ ጀምሮ ደግሞ ስንመለከት፣ በአማካይ አንድ ነጥብ አምስት ሚሊዮን ሜትሪክ ቶን ኮሜርሻል ዊት ይገባል። ይሄ ኮሜርሻል ዊት በዋነኛነት መንግስት በኢጂዲ ወይም በኢትዮጵያ ግሬን ትሬድ አማካይነት እህል ንግድ ድርጅት ይህን ንግድ ድርጅት በኢትዮጵያ ይህን ንግድ ድርጅት አማካኝነት አንድ ነጥብ አምስት ሁለት ሚሊዮን ሜትሪክ ቶን ዜጎች ሬሽን መልክ ያከፋፍላል። ይሄ እየታወቀ ነው። ይሄ ምርት እውነት ተመርቶ ከሆነ እውነት ኖሮ ከሆነ መንግስት ምንም ሪዝን የለውም። ካለው አናሳ በጀት ከዛው አንስቶ እህል እየገዛ የሚያስገባበት እና ሰብሲዳይዝ እያደረገ ዲስትሪቢዩት የሚያደርግበት። ሌላ በመጨረሻ ላነሳ የምንፈልገው ነጥብ ምንድን ነው? ኦልዌስ ምርት ሲኖር ሰፍላይ ይጨምራል። እንግዲህ ይሄ ቤዚክ ፈንደሜንታል ኢኮኖሚክስ ቲዮሪ ነው። ሰፕላይ ሲጨምር የዛ ሰፕላይ የተደረገ ወይንም አቅርቦት ሲጨምር ዚህ ተጠቃሚ በአነስተኛ ዋጋ ያ የሚፈልገውን እቃ ያገኛል። በኢትዮጵያ ግን ስንመለከት የእህል ምርት ከጊዜ ወደ ጊዜ እየናረ እየጨመረ እየጨመረ እንጂ እየቀነሰ እየቀነሰ ሲሄድ አላየንም። የኢትዮጵያ ኢንፍሌሽን ከደብል ዲጂት ወርዷል ብለው አንዳንድ ጊዜ ሪሰንት ሪሰንትሊ ይባላል፣ ግን አብዛኛው በደብል ዲጂት የሚንቀሳቀስ ነው እና ይሄን ስንመለከት ስንመለከት ቶታሊ ያለው ፊገር ቶታሊ አዳፕ እንደማያደርግ እና ሴሴ ያወጣው ወይም መንግስት እያወጣ ያላቸው የግብርና መረጃዎች በተለይ ምርትና ምርታማነትን በተመለከተ ያወጣው መረጃ መሰረት የሌለው እና ትክክልም ያልሆነ መሆኑን ነው ከነኚህ ነገሮች የምንረዳው። ጥሩ እንግዲህ መንግስት አብዝቶ ይከራከራል በዚህ ጉዳይ ላይ የብዙዎች ጥርጣሬ ነው ይሄ ነገር በሀገሪቱ በቂ ምርት እየተመረተ እንዳልሆነ፣ በደፈናው የሚናገሩ ሰዎች ነበሩ። አሁን አንተ ባስቀመጥከው መልክ እንዲህ በተብራራ መልክ ስንሰማው ችግሩ የቱ የቱ ጋር እንደሆነ ለመረዳት ብዙ የሚከብድ አይሆንም። ግን አሁን በዓለም ላይ ያሉትን ቴክኖሎጂዎች በመጠቀም ረገድም ኢትዮጵያ እንደው እዚህ እዚህ ግባ የሚባል የተለየ የግብርና ቴክኖሎጂ የምትጠቀም ሀገር አይደለችም። ከዛ ባሻገርም ሌሎች እንደውም የግብርና ምርቱን ሊቀንሱ የሚችሉ ብዙ ችግሮች እንዳሉ መገመት እንችላለን። ግን እንደው ለጠቅላላ ግንዛቤ የአንድ ሀገር የግብርና ምርት ምርታማነትን መረጃ የምንሰበስብበት መንገድ እንዴት ያለ ነው? እንደው በሱ ላይ የተወሰኑ ሀሳቦችን እንጋራ። ማን ነው ሄዶ የግብርና ምርቱ ይሄን ያል ነው ወይም ይሄን ያል ይሆናል ብሎ የሚቆጥረው? ኦኬ፣ በብዙ ሀገሮች ያንን ስራ የሚሰሩ ኤጀንሲዎች አሉ። ማለት መንግስት የሚያቋቁማቸው የመንግስት አካላት። በዋነኛነት ግን ሜቶዶሎጂውን ወይንም የአዴታ የሚሰበሰብበትን መንገድ በተመለከተ ግን በሁሉም አካላት ኮንሰንሰስ የተደረሰበት ወይንም ስምምነት በተደረሰበት እና ትራንስፓረንት በሆነ መልኩ የሚሰራ ነው የሚሆነው። አሁን ለምሳሌ የሴንትራል ስታቲስቲክስ የማዕከላዊ ስታቲስቲክስ ዴታ አሰባሰብን ስንመለከት በራሱ ዳትማች ችግር ያለው ነው ብዬ ለማለት ይከብደኛል። ለምን? ስታንዳርዱን የጠበቀ ነው የሚጠቀሙት ሌሎችም ሀገሮች ያው እያንዳንዱ ገበሬ ምናክል አመረክ ተብሎ ተጠይቆ አይደለም። ይህንኑ ሜተድ ነው የሚጠቀሙት። የተለየ ሜተድ የሚጠቀሙ አሉ፣ ግን በዋነኛነት በዓለም ላይ ብዙ ጊዜ የሚሰራበት የክሮፕ ካቲንግ የሚባለው መንገድ አፕሮች ነው። ግን መሰረታዊ ሁኔታ የቱጋ ነው የሚለው ለእኔ በዋነኛነት አሁን ለምሳሌ ዝም ብለን ዳታውን ስንመለከት አንድ ኦብዘርቭ ያደረግኩት ነገር አለ። አሁን የኢትዮጵያን ዳታ የአስር ዓመት የአስራ አምስት ዓመት ወስደን ዝም ብለን ትሬንዱ ብንመለከት የሚያድግበት መጠን አንድ አይነት ነው። በዛ ሀገር ድርቅ የሚከሰት ምርት ይጨምራል። ስለዚህ የሚጨምርበት መልኩ የአየርን ሁኔታ እንኳን ወይም የአየር ሁኔታ መሰረትን ያደረገ አይደለም። በዛ በሁለት ሺህ ስምንት ያለውን ስንመለከት የኮንሳምሽንና የፕሮዳክሽን ፍ አናሊስስ ስንመለከት በወቅቱ የነበረው ሁኔታ የ2000 የኢፍሪል ፊገር ሪቪል የሚያደርግ ነበር። ታስታውሱ እንደሆነ በሁለት ሺህ ስምንት የእህል ዋጋ ከደብል በላይ እየጨመረ የነበረበት ወቅት ነው። አገሪቷ ሁኔታ በጣም በምርት ጥረት የተቸገረችበት ወቅት ነው። ግን ያንን ፊገር የሴሴ ፊገር ብንወስድ የሴሴፊ ገር የሚነግረኝ በዛ ነው። በሁለት ሺህ ስምንት ሰርፕለስ እንዳለ ነው የሚያሳየው። ያው የአንድ ነጥብ ሰባት ሚሊዮን ሜትሪክ ቶን ሰርፕለስ አለ ብሎ ነው ለኦዲየንሱ የሚነግረው። ባይ ዘ ዌይ ይሄ ትልቅ ኢሹ ነው፣ ትልቅ ኢምፕሊኬሽን ነው። አሁን ለምሳሌ ቀላል ኤግዛምፕል ውሰጥ ሌኒ ኢሲኤክስን በሁለት ሺህ ስምንት ስታቆ መሰረት ያደረገችው የጣ ገበሬ ተጨማሪ ያመርታል ስለዚህ ይህ ተጨማሪ የሚያመርተው ምርት ገበያ ያስፈልገዋል። ገበያ ስለሌለው ነው ዳምፕ እያደረገ ብለው ነው ያቋቋሙት እና በዛ አመት ሁለት ሺ ስምንት ግን ወደ ኢሴክስ ዌር ሀውስ ገበሬው ያመጣው የእህል መጠን ብንመለከት ከሀምሳ ሀምሳ ሺ ቶን ነው። ይሄ ከአጠቃላይ ከኢትዮጵያ ምርት ከአጠቃላዩ ትና ስናስታየው ላይ ዜሮ ነጥብ ዜሮ ዜሮ ዜሮ ነው ምናምን ነው የሚሆነው ቢኮዝ ሀምሳ ሺ ሲካፈል ላይክ ለ13 ነጥ 7 ሚሊዮን ሜትሪክ ቶን ስታደርገው በጣም ዝቅተኛ ነው፣ አይቆጠርም። እስቲ ስለ ሺ ወደ አንተ ልምጣና እዚሁ ላይ የምትጨምረውን ትጨምራለህ። ግን እንዲህ አይነቱ እንግዲህ ይሄ በረጅም ጊዜ ለሀገርም አይጠቅምም ከዛ ባሻገር ደግሞ ለረጅም ጊዜም ደብቀ ነው የምንሄድ አይደለም። ግን ያው ኢህአዴግ ወደ ስልጣን በመጣበት ጊዜ የኢትዮጵያን ሕዝብ በቀን ሶስት ጊዜ መግባለሁ ብሎ ቃል ገብቷል። ስለዚህ የምግብ ችግርም ትልቅ የፖለቲካ ጉዳይ ከመሆኑ ጋር ተያይዞ ይህንን የመረጃ አሰባሰቡን እና መረጃው ማዛባቱን እንደ አንድ እንደው የፖለቲካ ውሳኔ ተደርጎ ሊወሰድ ይችላል። ግን ደግሞ በሌላ በኩል ከብቃት ጋር ከሌሎች በታችኛው የመንግስት መዋቅር ደረጃ ካሉ ችግሮች ጋር የተያያዘ ነው ወይስ በከፍተኛ ደረጃ የፖለቲካ ሰዎችም ሆነ ብለው የሚያደርጉት ነው? እንደው ምንድነው ፖለቲካዊ ትርጉሙ የሚለውን ጨምረህ የአንተን ሀሳብ እንስማ። ስለሽ ለአንተ ልስጠ እንድሉ መንግስት ምርታማነት እንዳያድግ ጥረት ያደርጋል ብዬ አላምን። አምባገነኖች ሁል ጊዜ የሚያስቡት ነገር ምንድን ነው? ስልጣን ላይ የሚያቆያቸውን የፖሊሲ አቅጣጫ የመምረጥ ሁኔታ ነው። ኢኮኖሚው ወይም ማህበራዊ ጉዳይ ቀጥሎ የሚመጣ ነው የሚሆን ዛሬ ያለን ችግር ዛሬ ይወጣሉ ነገ ያለን ዛሬ ያለውን ችግር ለመወጣት የሄዱበት መንገድ ነገ ላይ ጉዳት እንደሚያመጣም ግምት አይወስዱም። ኢትዮጵያ እንግዲህ ላይ ያለው መንግስት የአደባባይ ሚስጥር ነው። አምባገነን መንግስት በህዝብ ያልተመረጠ መንግስት እንደሆነ ያንን እነሱም እንደው በአንድ በታቸው ወጥቶ አይመስክ እንጂ በተግባራቸው የሚያሳዩት ነገር ነው እኛ እዚህ ሀገር በስልጣን ላይ እየቆየን ያለ ነው ይህንን ህዝብ እየመገብን ብልጽግና እያመጣን ስለሆነ ነው እኛ ልማታዊ መንግስታት ነን የእኛ ሞዴሎች እነ ቻይና ናቸው በቀደመው ዘመን እነ ኮሪያ ታይዋን እና ሌሎች የልማት ፊት አውራሪዎች ተብለው የሚጠሩት አገሮች ናቸው። እና የነሱን መንገድ ተከትለን ነው እየሰራን ያለ ነው፣ ልማት ደግሞ እያስመዘገብን ነው የሚል ሰፋ ያለ ዲስኩር እና የሆነ ናሬቲቭ በዛ ሀገር ውስጥ በመላው ዓለምም እያሰራጩ ያሉ ሰዎች ናቸው። ያንን እንግዲህ በቁጥር መደገፍ አለባቸው። ያ ቁጥር ደግሞ ራሳቸው በሚፈልጉት መንገድ ሊመጣ የሚችል ሌላው። እና የሚሰበስቡትን አንድ ዳታ ወደ ውጭ ከመውጣቱ በፊት የፖለቲካ ዲሲሽን ይወሰድበት አለ። ይሄ አደባባይ ነው። ምናልባት ወደፊት በማዕከላዊ ስታቲስቲክስ ቢሮ ሲሰሩ የነበሩ ዜጎች እውነቱን ይነግሩናል ብዬ ገምታለ። ሲራውል ቅድም እንደጠቀሰው እውነተኛ መረጃ ለማግኘት ሜቶዶሎጂ ጠፍቶ አይደለም። የኢትዮጵያ ሴንትራል ስታቲስቲክስ ኦቶሪቲ ሜቶዶሎጂውን ይጠቀም፣ እውነተኛ መረጃ ከመስክ ወደ ቢሮ ተሰብስቦ ይመጣል፣ አናላይዝም ይደረጋል አት ሎወር ሌቭል። ከዛ በኋላ ግን ያ አናላይዝ የተደረገ መረጃ ኮንሶሊዴት ተደርጎ ወደ ውጭ በሚወጣ ጊዜ ግን ይሰራል፣ በጣም በከፍተኛ ባለስልጣናት፣ በታማኝ ኤክስፐርቶች መንግስት በሚፈልገው መልኩ ሲጀመር ጥናት ወይም ዳታ ስብሰባ የሌለህን መረጃ ለማግኘት እውነት ለማወቅ። ኢትዮጵያ ውስጥ ግን ያ የተሰበሰብከውን መረጃ አንተ የምትፈልገውን ነገር ይዞ እንዲወጣ ታክመዋለህ ወይም ኩክ ታደርገዋለህ ነው የሚባለው። እንግዲህ ለምዶ ዳታን በዚህ መልኩ ማ ስታደርግ፣ ይሁንና እንግዲህ ይሄ ሩቅ የሚወስድ እንዳልሆነ የዛሬ ኢትዮጵያ ያለችበት ሁኔታ ምሳሌ ሲነገረን የነበረው አግሪካልቸር ምርታማ ሆኖ ከአግሪካልቸር የሚገኘው ምርታማነት ገበሬውን ባለ ብዙ ገንዘብ አድርጎት እንደውም የገበሬ ባለፋብሪካዎችን በምንጠብቅበት በዚህ ወቅት ነው። እንግዲህ ኢትዮጵያ እስከ አስራ አምስት ሚሊዮን የሚደርስ ሕዝቧ የተራበባት እንደምናቀ እንደሚታወቀው እንግዲህ ቅድም እንደጠቀሰው ኢትዮጵያ ውስጥ የሚመረተው ምር ወደ ውጭ አይላክም። እንደውም ኢትዮጵያ ከውጭ ምግብ ታስገባለች። የኢትዮጵያ ገበሬ ትርፍ ቢኖረው ኖሮ በቋቱ የመያዝ ባህሉ ስላለው ቢያንስ በዚህ መልኩ ላለፉት አስር አመታት ሲያመርት የኖረ ገበሬ አንድ አመትን በእንዲህ አይነት የችግር ወቅት ሊያልፍበት የሚችለውን መጠነኛ የእህል ክምችት ሊኖረው ይገባ ነው። ይሄ ማለት እንግዲህ የሚያሳየው ገበሬው ከእጅ ወደ አፍ ኑሮ ዛሬም ጭምር እንዳልወጣ ነው። እና የኢትዮጵያ መንግስት በዚህ ሁሉ ሁኔታ ውስጥ በየከተማው የሚገነቡ ቤቶችን በገበም ደግሞ መንገዶችን፣ የጤና ተቋማትን፣ እንዲሁም ደግሞ ትልልቅ የመሰረተ ልማት ስራዎችን እየሰራ እንደሆነ የሚካድ አይደለም። የዚህ ግን ሶርስ የኢኮኖሚው እድገት እንዳልሆን ግልጽ መናገር ይቻላል። ኢትዮጵያ በሰብ ሰሃራን አፍሪካ ትልቋ ዩናይትድ ስቴትስ ወዳጅ፣ የምዕራብ ሀገሮች ወዳጅ፣ የጸረ ሽብርትኝነት አጋር፣ ለዛም ደግሞ ድርጎ ተቀባይ ደሞዝ ተከፋይ ሀገር ነች። ከዛ ጋር በተያያዘ ከውጭ ሀገር የሚገባው የገንዘብ መጠን ቀላል ማይባል ወደ ሶስት ነጥብ አምስት ቢሊዮን ይሄንን እንግዲህ ከሞላ ጎደል የመጠቀም ሁኔታ ይሄ ኢኮኖሚው ላይ ተጽዕኖዋል። ግን ይሄ ኬትም እኛ ሰርተን ያመጣ ነው ነገር አይደለም። ኢትዮጵያውያን ዜጎች በመላው ዓለም ተበትነን እናያለን። እንግዲህ የተበተነ ዜጋ ደግሞ ከአስተዳደጋችንም በኢትዮጵያ ውስጥም ደግሞ ካለው ባህል እና የማህበራዊ አኗኗር የተነሳ ብዙዎች ወደኋላ ጥለዋቸው የመጡ ቤተሰቦቻቸውን፣ እህት ወንድሞቻቸውን፣ ወላጆቻቸውን፣ የሩቅ ቤተሰቦቻቸውን ጭምር የመርዳት ባህሉ አለ። ከዛ ጋር በተያያዘ ኢትዮጵያ ከፍተኛ የሆነ የሪሚትንስ ተቀባይ አገር። መንግስት የሚያውቀው አይነት ስታቲስቲክስ አይደለም። መንግስት አይወቅ እንጂ ትክክለኛውን ቁጥር ብዙ ገንዘብ እንደሚገባ ግን ግልጽ ነው። ብዙዎች ከዚህ አገር ገንዘብ የሚልኩት ይታወቃል። በሀዋላ አገልግሎት አይደለም፣ በሰው ኪስ፣ በአውሮፕላን ነው ገንዘብ የሚላከው። ከዛ ጋር ተያይዞ ይሄ ኢንፎርማል በሆነ መልኩ የሚላከው የገንዘብ መጠን ሲሰላ ምናልባት ኢትዮጵያ ከውጭ በየዓመቱ ከምታገኘው የእርዳታ መጠንም ይበልጣል እስከ አምስት ቢሊየን ወይንም ከዛም በላይ ይሆናል ተብሎ ነው የሚገመተው። አምስት ቢሊየን ዶላር ማለት ትልቅ ገንዘብ ነው። እነዚህ ነገሮች ተያይዘው ኢትዮጵያ ዛሬ የምናየውን አይነት የመሰረተ ልማት እና እንዲሁ የሕንፃ ግንባታዎች ለማየት ችለናል። በመሰረታዊ መልኩ ግን አቶ ሲራውን ቅድም እንደጠቀሰው የኢትዮጵያ አግሪካልቸር የኢትዮጵያ ኢኮኖሚ የጀርባ አጥንት ነው። ያ አግሪካልቸር ያ እርሻ ክፍለ ኢኮኖሚ ግን በንጉሱ ዘመን እንደነበረ፣ ደርግ ዘመን እንደነበረ ዛሬም እንደዛ ዛሬም አልተለወጠም። ከሀያ አራት ዓመት ፉከራ፣ ከሀያ አራት ዓመት ዲስኩር በኋላ የኢትዮጵያ ግብርና መር ስትራቴጂ ማለት ምንም ውጤት አላመጣ። ያ ውጤት ባላመጣበት ኢንዱስትሪላይዜሽን እየታሰበ ኢንዱስትሪው አሁን ተስፋ የሚያደርገው እየተከታተልን ነው። ሚዲያ የገበሬ ባለ ሀብት አይደለም፣ ሌላዊ ቅርና የሀገር ውስጥ ኢቭን አዲስ አበባ የከተሙ ባለ ሀብቶችንም አይደለም። ከሩቅ ምስራቅ ባለ ሀብቶችን ለመጥራት እየተሞከረ ያለ በእነሱ ላይ መሰረት ያደረገ የኢንዱስትሪ እንቅስቃሴ የማኑፋክቸሪንግ እንቅስቃሴ ለማድረግ ነው እየታሰበ ያለው። ያ በራሱ መጥፎ ላይሆን ይችላል አስፈላጊው ጥንቃቄ ከተደረገ። ይሁንና ይህንን ማድረግ ግን የዛሬ ሀያ አመት ይቻል ነበር፣ የዛሬ ሀያ አምስት አመት ይቻል ነበር። ሁል ጊዜ ኢትዮጵያ ውስጥ ያሉ መንግስታት የፖለቲካ አጀንዳ ነው ያላቸው፣ በስልጣን ላይ የመቆየት አጀንዳ ነው ያላቸው። ያን አጀንዳቸውን ለማስፈጸም የሚረዳቸውን ነገር ሁሉ ያደርጋሉ። ልማት ሁለተኛ ጉዳይ። በጥቅሉ ኢትዮጵያ ውስጥ ሩቅ የማያስቡ ሰው ናቸው ስልጣኑን የያዙት በዋነኛነት የሚመርጡት መንገድ ስልጣን ላይ የሚያቆያቸውን ነው ዛሬን ነው ሁ የሚያስቡት የሚሰሩትም የእሳት ማጥፋት ስራ ነው እንግዲህ ጊዜ ሰጥቷቸው እዚህ ደርሰዋል ነገ ደግሞ የሚሆኑትን እናያለን ይህንን ነው ልን የምችለው አርጋ እንግዲህ እስካሁን ካደረግነው የሀሳብ ልውውጥ የተለያዩ መረጃዎችን እንዳገኛችሁ ተስፋ አደርጋለሁ ስራኤልን ጃርሶንና ስለ ሽጠናን ጊዜ ወስደው መረጃ መርምረው ላካፈሉን ሐሳብ አመሰግናለሁ። ተከታዩን ደግሞ ሳምንት ይዤ የምመለስበት ይሆናል። ከዋዜማ ራዲዮ ጋር የነበራችሁ ቆይታ የሚያስቆጭ እንዳልነበር ተስፋ አደርጋለሁ። የዕለቱ የፕሮግራሙ አዘጋጅ አርጋዋሽኔ ነኝ። ፕሮግራሞቻችንን ዋዜማ ራዲዮ ዶትኮም፣ ዋዜማ ራዲዮ ዶት ኮም ላይ ማዳመጥ ትችላላችሁ። ከዚህ ቀደም የተላለፉ ፕሮግራሞችንም ታገኘቻላችሁ። ከዛ ባሻገር ደግሞ በማህበራዊ ገጾቻችን በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ ፈልጉን። ዋዜማ ራዲዮ ብላችሁ ፌስቡክና ትዊተር ላይ ተከተሉን። አዳዲስ መረጃዎችን ሁል ጊዜም ለእናንተ ከማድረስ አንቦዝንም። ከቀሪ ባልደረቦች ጋር በመሆን ለዛሬ ይሰናበታለሁ። ጤና ይስጥልኝ።